ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ዓለም አቀፍ የልማት ተራዶ ድርጅት ዩኤስኤአይዲ አስተዳዳሪ ማርክ ግሪን ከነገ ጀምሮ የሁለት ቀናት የሥራ ጉብኝት በኢትዮጵያ ያደርጋሉ። አስተዳዳሪው የመጀመሪያ ለሆነ ጉብኝት ወደ አዲስ አበባ የሚጓዙት 8.5 ሚሊዮን ኢትዮጵያውያን በድርቅ ምክንያት ለእርዳታ በተጋለጡበት ወቅት ነው። ዝርዝሩ በዕለቱ አብይርስ ይቀርባል። ያው ዛሬ ነው አጋጣሚ በአምስት ቀን ነው። ምን ቤቱን ለማየት ስልኬ አይሰራም ነበር። ያው ውስጥ መጣሁኝ። ሰው ይንቀሳቀሳል ጥሩ ነው ዛሬ ብዬ አሁን እቃ የረሳሁት ለማምጣት ሲያዝ ኃይለኛ ዝብናብ ደግሞ ዘነበ ና ደንግጨ ያለው ያለሁት ግን ሰዎቹም ደግሞ እንዴት ነው መኪና መቆሙን አይቶ አንዳንድ ሰው ብቅ እያሉ ነው እየገቡ ነው። እግዚአብሔር ያውቃል። የዩናይት የሂውስተን ከተማ የብሉናይል ምግብ ቤት ባለቤት ናቸው ወይዘሮ ተናኘ አንበሉ ይባላሉ። ሄሪኬን ሃርቪ የተባለው ከባድ ንፋስ የሚያነግደው ዝናብ ተከትሎ በጎርፍ የተጠቀለቁት የቴክሳስና የሉዊዚያና አካባቢዎች አሁንም የጎርፍ ውሃ ከፍታው እየጨመረ መሆኑ ተገልጠዋል። የብሔራዊ የአየር ሁኔታ አገልግሎት ጎርፉ ከአሁን ቀደም ያልታየ ቀውስ እያስከተለ መሆኑንም ገልጧል። ሁለቱንም አጣምረን በዕለቱ የመጽሔት ትንታኔ እናቀርባለን። ሳምንታዊ ቅንብሮች ሐኪሞውን ይጠይቁና ንግድና ምጣኔ ሀብት በመልክ በመልኩ ተሰናተው በሁለተኛው አጋማሽ ክፍለ ጊዜ ይጠብቋቸዋል። ጤና ስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ከዛሬ ማክሰኞ ነሐሴ 23 2009 ዓ ም ዝግጅቶቻችን ጋር ተረኛ አስተናጋጆች አሉላ ከበደና ሰለሞን ክፍሌ ከፕሮግራም አቀናባሪያችን ንጉሱ ታምሬ ጋር አብረናችሁ እናመሻለን። በቅድሚያ የሰዓቱን ያለም ዜና የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕና ባለቤታቸው ቀዳማዊት መቤት መሌኒያ ትራምፕ ከባዱ ንፋስ የቀላቀለ ዝናብና ጎርፍ የመታትን ቴክሳስ በግንባር ተገኝተው በመጎብኘት ላይ ናቸው ጉብኝቱ እየተካሄደ ያለው ሃርቪ የሚል መጠሪያ የተሰጠው ይህ ኃይለኛ ዝናብ አሁንም አካባቢውን እየደበደበ ባለበት ወቅት ነው ሚስተር ትራምፕና ባለቤታቸው በቅድሚያ የጎበኙት ሃሪኬን ሃርቪ ባለፈው አርብ መጀመሪያ መሬት ሲነካ ክፉኛ የመታውን ኮርፐስ ክሪስቲን ነው ቀጥሎ ወደ ግዛቱ ዋና ከተማ ኦውስትን አምርተው ከአካባቢው መሪዎች መግለጫ ሲሰጣቸውና የአስቸኳይ እርዳታ መስጫ ማዕከሉን ተዟዙረው ይመለከታሉ ተብሏል። ፕሬዚዳንት ትራምፕ ጎርፉ በሺዎች የሚቆጠሩ ነዋሪዎች ያፈናቀለበትን የሂውስተን ከተማን ግን የመጎብኘት ዕቅድ የላቸውም። ምክንያት የተያዘውን የነፍስ አድን ጥረት ያስተጓጉላል በሚል በሌላ ዜና የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ የዛሬውን የሰሜን ኮሪያ ሌላ የሚሳኤል ሙከራ ተከትሎ ሁሉንም አማራጮች አልተውንም ሲሉ አስጠንቅቀዋል። ፒዮንግያንግ ለጎረቤቶቿና ለጠቅላላ የተባበሩት መንግሥታት ድርጅት አባላት ያላትን ንቀት አመልክታለች ሲሉም ፕሬዚዳንት ትራምፕ መናገራቸውን ዋይት ሀውስ ቤተ መንግስት በወጣው መግለጫ አመልክቷል። የማስፈራራትና በአካባቢው ሀገሮች ውስጥ አለመረጋጋት እንዲፈጠር የሚወሰድ እርምጃ ሰሜን ኮሪያ ከቀረው ዓለም እንድትገለል ከማድረጉ በቀር ጠቀሜታ የለውም ይላል መግለጫው። ተከትሎም ፕሬዚዳንቱ በትክክል ምን አይነት እርምጃ ሊወስዱ እንዳቀዱ ግን የአሜሪካ ድምፅ ላቀረበላቸው ጥያቄ ሲመልሱ የምናየው ይሆናል ከማለት በቀር ማብራሪያ አልሰጡም። ይህ በእንዲህ እንዳለ ሰሜን ኮሪያ ዛሬ ማለዳ በጃፓን አናት ላይ ያለፈው የሚሳይል ሙከራ ነው ያካሄደችው። ፒዮንግያንግ በቅርቡ በዩናይትድ ስቴትስ ግዛት በጓም አቅራብ ቢያለመተኮስ አቅዳ ከሰረዘችው የሚሳይል ሙከራ ጋር ተመሳሳይ መሆኑን ተንታኞች ይናገራሉ። ያ የሰሜን ኮሪያ ዕቅድ ከጃፓንና ከሌሎች መሪዎች ብርቱ ነቀፋን እንዳስከተልባት ይታወቃል። በካሊፎርኒያ የዓለም አቀፍ ጥናት ማዕከል የሚሳይል ባለሙያው ጄፍሪ ሉዊስ እንደሚሉት ይህ ከ3 እስከ 5 ሺህ ኪሎ ሜትር ተጓዡ ዋንሶንግ 12 የተባለው ቦሊስቲክ ሚሳይል የዛሬው ሁለተኛው ሙከራዋ ሲሆን የተሳካለት ነው። ፒዮንግያንግ ቀደም ሲል ባለፈው ግንቦት ያካሄደችው ሙከራም የመጀመሪያው ስኬታማ ጥረቷ ነው ተብሏል። ሰሜን ኮሪያ ዛሬ የተኮሰችው ቦሊስቲክ ሚሳይል በጃፓን አየር ላይ በጣም ከፍ ብሎ ያለፈው ከተተኮሰ 10 ደቂቃ በኋላ ሲሆን ፓሲፊክ ውቅያኖስ ላይ ከማረፉ በፊት ሦስት ቦታዎች ላይ ተከፋፍሏል። በሌላ ተያያዥ ዜና የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ሰሜን ኮሪያ ዛሬ የተኮሰችውን ሚሳኤል አስመልክቶ ለመወያየት ማምሻውን አስቸኳይ የዝግ ስብሰባ ሊያደርግ ነው። ማርጋሬት በሽር ከኒውዮርክ አጭር ዘገባ ድርሳናለች። ትስታ በላቸው ይዛ ቀርባለች። መካከለኛ ርቀት መቼ የሆነው የሰሜን ኮሪያ ሚሳይል ዛሬ ማለዳ በጃፓን ላይ አልፎ በፓሲፊክ ውቅያኖስ ውስጥ ለሁለት ተከፍሎ ወድቋል። ፕሬዚደንት ዶናልድ ትራምፕ ዋሽንግተን ውስጥ በሰጡት ቃል የኪም ጆንግ ኦን እርምጃ ለሀገራቸው ስጋትና አካባቢን ለማናጋት ሲሆን በዓለም አቀፍ ደረጃም ሰሜን ኮሪያ ተገላ እንድትቆይ ከማድረግ ውጭ ፋይዳ የለውም ብለዋል። ሀገራቸው ግን አማራጮቿን ሁሉ ትጠቀማለች ሲሉ ዝተዋል። በተባበሩት መንግሥታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ የሚሳይሉ መተኮስ በፍጹም ተቀባይነት የለውም፣ ኃላፊነት የጎደለውም ነው ብለዋል። ለጋዜጠኞች ስለ ሰሜን ኮሪያ ልናደርግ ከሚገባ ምን እንደቀረ ልንወያይ ነው 130 ሚሊዮን የጃፓን ህዝብ ወይም ማናቸውም አገር የኒኩሌር መሳሪያ በላዩ ላይ ሊያልፍ አይገባም። ተቀባይነት የለውም። እስከ ዛሬ ሰሜን ኮሪያ የተባበሩት መንግስታት የጸጥታው ምክር ቤት ያሳለፋቸውን ውሳኔዎች ሁሉ ጥሳለች። ስለዚህ አንድ በጣም ከፍተኛ የሆነ እርምጃ መወሰድ አለበት። አምባሳደር ሄሊ ከፍተኛ ያሉት እርምጃ ምን እንደሆነ አላብራሩም። ነገር ግን በቃ ማለት በቃ ነው ብለዋል። በተባበሩት መንግስታት ድርጅት የጃፓን አምባሳደር ኮሮቢሶ ከሌሎች የጸጥታው ምክር ቤት አባላት ሀገሮች ጋር እየተወያዩና የሀገራቸውንም አቋም እያስረዱ መሆኑን ገልጸዋል። ምክር ቤቱ ለፒዮንግያንግ በመተባበር ጥርት ያለ መልእክት እንደሚያስተላልፍም ተስፋቸውን ገልጸዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝም ባወጡት መግለጫ የኒውክለር ተኩስ የአካባቢ ደህንነትና መረጋጋትን ያናጋል፣ ለመፍትሄ የሚደረገውንም ውይይት ያስተጓጉላል በማለት አውግዘዋል። አድማጮች፣ ዜና በቀጥታ የሚተላልፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። አፍሪካውያን ፍልሰተኞች ጥገኝነት የሚጠይቁት አደገኛውን የሜዲትሬንያን ባህር አቋርጠው አውሮፓ ከደረሱ በኋላ ሳይሆን የማጣራቱ ተግባር እዚያው በየሀገሮቻቸው እንዲካሄድ የአውሮፓና የአፍሪካ መሪዎች ከመግባባት ደርሰዋል። የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን የመሪዎቹን ስብሰባ ትላንት በፓሪስ ያስተናገዱት ለሕገ ወጥ ስደተኞች የተሻለ መንገድ ለመፈለግ በታቀደ ሲሆን የተደረሰውን ስምምነት አስመልክቶን በጋራ የተሰጠውን መግለጫ ቀውሱን ለማስወገድ የተወሰደ አጣዳፊና አመርቂ ምላሽ ሲሉ አወድሰዋል። ኢማኑኤል ማክሮን አክለውም በዋናነት የችግሩ ባለቤቶች ከሽብርተኝነት ጋር ግንኙነት ያላቸውና የአፍሪካን በረሃና የሜዲትሬንየን ባህር ወደ መካነ መቃብርነት የቀየሩ ሕገ ወጥ የጦር መሣሪያ ሱስ አስመጪ መድኃኒቶችና ሰዎችን በድንብቅ የሚያሸጋግሩ ቡድኖች ናቸው ብለዋል። በያዝ ነው የአውሮፓውያን 2017 ዓ ም ብቻ 121 ሺ ፍልሰተኞች ባህር አቋርጠው አውሮፓ ደርሰዋል ሲል ዓለም አቀፉ የስደተኞች ድርጅት አይኦኤም አስታውቋል። ከእነዚህ ውስጥ ከ2400 በላይ የሚሆኑት ባህሩን በማቋረጥ ላይ እያሉ ሰጥመው ሕይወታቸው አልፏል ወይም የደረሱበት ጠፍቷል ይላል ድርጅቱ። በሌላ ዜና እስላማዊ ሽብርተኝነትን መዋጋት ቀዳሚው የውጭ ፖሊሲ አጀንዳ ነው አሉ የፈረንሳዩ ፕሬዚዳንት ኢማኑዌል ማክሮን ዛሬ ባሰሙት ንግግር። የዜጎቻችን ደህንነት ማስጠበቅ ማለት ቀዳሚ ተግባራችን እስላማዊ ሽብርተኝነትን መዋጋት ይሆናል ሲሉም ማክሮን በፓሪስ በሚገኘው በአሊሴ ቤተ መንግስት ለተሰበሰቡት ዲፕሎማቶች አስረድተዋል። የተከበረው የእስልምና ሃይማኖት ከወንብድና ተግባር ጋር ለሚያምታታው ራሱንም እስላማዊ መንግስት አድርጎ ለሚቆጥረው ጽንፈኛ ቡድን ፍርሃት የለንም፣ ቦታም ልንሰጠው የማይገባ ጠላታችን ነው በማለት የፈረንሳዩ ፕሬዚዳንት ኢማንዌል ማክሮን አስረድተዋል። አድማጮች የሰዓቱ ዜና በዚሁ ይጠቃልላል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ምሽቱ አስተናጋጆቻችሁ አሉላ ከበድና እኔም ሰለሞን ክፍሌንን። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይልሳት እስከ ምሽቱ አራት ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አቢይ ርዕስ ነው። ከዚያ በፊት ታዲያ በሁለተኛው አጋማሽ ከሚቀርቡ ዝግጅቶች አንዱን እናሰማለን። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቅርቡ ከንግዱ ማህበረሰብ ጋር ባደረጉት ውይይት ወቅት በተለያዩ ዘርፎችና ፖሊሲዎች ዙሪያ ምክክር ማድረጋቸውን ያስታውሳል። በሌላ ኮረሞች ተነስተው መልስ ሳይገኝላቸው የቀሩ ነገሮች ካሉ በዚህ ስብሰባ ላይ እንዲነሱ ይደረግና እሳቸው መልስ የሚሰጡባቸውንና መፍትሄ ሊሰጡም የሚችሉባቸውን ወዲያውኑ መልስ እንዲሰጡባቸው ወይም መፍትሄ እንዲሰጡባቸው፣ እሱ ካልሆነ ግን አስፈላጊውን ክትትል እንዲደረግ መመሪያ የሚሰጡበት መድረክ ነው። በኢትዮጵያና አዲስ አበባ ንግድ ማህበሮች በከፍተኛ ኃላፊነት ለበርካታ ዓመታት ያገለገሉትን አቶ ኢየሱስ ወርቅ ዛፉ ነው ያቀረብነው። በሁለተኛው አጋማሽ የንግድና ምጣኔ ሀብት እንግዳችን ይሆናሉ። አድማጮች፣ አሁን ወደ ቀዳሚው የዕለቱ አብይ ርዕስ እናልፋለን። የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስ ኤአይዲ አስተዳዳሪ ማርክ ግሪን በመግቢያችን እንደጠቆምነው ከነገ ጀምሮ የሁለት ቀናት የሥራ ጉብኝት ለማድረግ ወደ ኢትዮጵያ ያቀናሉ። አስተዳዳሪው የመጀመሪያቸው ለሆነው ወደ አዲስ አበባ የሚጓዙበት ጉብኝት ስምንት ነጥብ አምስት ሚሊዮን ኢትዮጵያውያን በድርቅ ሳቢያ ለእርዳታ በተጋለጡበት ወቅት መሆኑን በማስታወስ እስክንድር ፍሬው ተከታዩን አድርሶናል። የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ አስተዳዳሪ ማርክ ግሪን ወደ አፍሪካ ብሎም ወደ ኢትዮጵያ ሲጓዙ የመጀመሪያቸው ነው። ጉብኝታቸውም በድርቅ ምክንያት የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ኢትዮጵያውያን ቁጥር መጨመሩ ይፋ ከተደረገበት ወቅት ጋር ተቀጣጥሟል። በድርጅታቸው የሚደገፉና የማህበረሰቡን የተፈጥሮ አደጋ የመቋቋም ብቃት እንዲሁም የኢኮኖሚ አቅም የሚያጠናክሩ ፕሮጀክቶችን ይመለከታሉ። ዩኤስአይዲ ያወጣው መግለጫ እንደጠቆመው በአሜሪካ ፕሬዝዳንት የአስቸኳይ ጊዜ የኤድስ ድጋፍ እቅድ ወይም ፔፋር የሚደገፍ ፕሮግራምም በአስተዳዳሪው ከሚጎበኙት መካከል ነው። የሚጎበኘው ፕሮግራም በኤች አይቪ ኤድስ የተጠቁ ቤተሰቦችን የኢኮኖሚ ችግር ተጋላጭነት ለመቀነስ የተቀረጸ መሆኑም ተገልጿል። እንደ ዩኤስአይዲ መግለጫ አስተዳዳሪው ከኢትዮጵያ መንግስት ከፍተኛ ባለሥልጣናት ጋር ይገናኛሉ። የኢትዮጵያ መንግስት በሰብአዊ እርዳታና በቀጣይ የኢኮኖሚ እድገት ላይ የሚያፈሰውን የገንዘብ መጠን እንዲጨምር ያበረታታሉ ብሏል። መግለጫው አስተዳዳሪው ከአፍሪካ ሕብረት ኮሚሽን መሪዎች ጋር እንደሚገናኙም በመግለጫው ተጠቅሷል። በዚህ ግንኙነትና ውይይት ዩኤስአይዲ በዓለም አቀፍ ጤና፣ ወጣቶችን በማብቃት በፆታ እኩልነትና በምግብ ዋስትና ጉዳይ ከህብረቱ ጋር ያለውን አጋርነት ያረጋግጣሉ ብሏል። ማርክ ግሪን አዲሱ የዶናልድ ትራምፕ አስተዳደር ወደ ስልጣን ከመጣ በኋላ የተሾሙ የመጀመሪያው የዩኤስአይዲ አስተዳዳሪ ናቸው። ኃላፊነቱን ተረክበው ቃለ መሃላ ላይ የፈጸሙትም በዚሁ በያዝነው ውር ነው። ለጉብኝት ወደ አፍሪካ ብሎም ወደ ኢትዮጵያ ሲመጡም የመጀመሪያቸው ይሆናል። ከዚህ ኃላፊነታቸው በፊት ዲሞክራሲንና የሰው ልጆችን ነጻነት ለማስፋፋት የተቋቋመው የዓለም አቀፍ የሪፐብሊካን ኢንስቲትዩት ፕሬዚዳንት ሆነው አገልግለዋል። በኢትዮጵያ ለተከሰተው ድርቅ ሰብአዊ ድጋፍ በማድረግ ዩናይትድ ስቴትስ ቀዳሚዋ ሀገር ናት። በያዝነው እንደ አውሮፓያን አቆጣጠር 2017 ብቻ እንኳን በድርቅ ለተጎዱ ወገኖች የሚውል የ363 ሚሊዮን ዶላር ድጋፍ አድርጋለች። ባለፈው ዓመት ደግሞ ከ800 ሚሊዮን ዶላር ዶላር በላይ ድጋፍ ማድረጓን የዩኤስ አይዲ መረጃ ያስረዳል። በዚህ ዓመት በተከሰተው ድርቅ የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ኢትዮጵያውያን ቁጥር 8.5 ሚሊዮን መድረሱ መገለጹ ይታወሳል። የአስተዳዳሪው የኢትዮጵያ ቆይታ ግን ከዚህ የድርቅ ሁኔታና ምላሽ ጋር ብቻ የተገናኘ እንደማይሆን ጉብኝታቸውን አስመልክቶ የወጣው መግለጫ ጠቁሟል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ወደ ቀጣይ የመጽሔት ትንታኔ ርዕስ እናልፋለን። ኬንያ ፕላስቲክ ፌስታል መጠቀም የሚከለክለውን ህግ ተግባራዊ ማድረግ ጀምራለች። ህጉ ከትላንት ጀምሮ በሥራ ላይ መዋል የጀመረ ሲሆን ፕላስቲክ ፌስታል ማምረትና መጠቀም ይከለክላል። በዚህም ህጉን ተላልፎ የተገኘ ማንኛውም ሰው 38,000 የአሜሪካ ዶላር ቅጣት ወይም የአራት ዓመት እስራት ይበየንበታል ተብሏል። ሕጉ የአካባቢ አየር ብክለትን ለመቆጣጠር የወጣ ሲሆን በፕላስቲክ ፌስታል ፋብሪካ ውስጥ የሚሰሩ ሰማንያ ሺህ የሀገሪቱ ዜጎችን ሥራ አሳጥቷል። ለተጨማሪ ገልሞ ዳዊት። ለአመታት በሀገሪቱ ህግ መወሰኛ ፍርድ ቤት ተፈጻሚነቱ ስጓተት የነበረው በኬንያ የፕላስቲክ ፌስታል መጠቀምን የሚከለክለው ህግ ጸድቀው በስራ ላይ ውለዋል። በዚህም ህጉ እንደደነገገው ከትላንት ጀምሮ የፕላስቲክ ፌስታል የሚያመርት የሚሸጥ ወይም ይዞ የተገኘ እስከ 38 ሺህ የአሜሪካን ዶላር ወይም የአራት ዓመት እስራት እንዲበየንበት ታውጀዋል። የህጉ ተፈጻሚነት አሁን የፕላስቲክ ፌስታል አምራቾችንና አስመጪዎችን ሙሉ በሙሉ ማገድ ላይ ያተኮረ ሲሆን በሂደቱም ወደ ግለሰብ ደረጃ ወርዶ ተፈጻሚ እንዲሆን የኬንያ አካባቢ አየር ጥበቃ ባለስልጣን አስታውቋል። እርምጃው የአካባቢ አየር መበከልን ለመቀነስ የተወሰደ ቢሆንም የተለያዩ የፕላስቲክ ፌስታል ማምረቻ ፋብሪካ ውስጥ ተቀጥሮ ይሰሩ የነበሩ ከ80 ሺ በላይ የአገሪ የሚሰሩት ዜጎች ስራቸውን እንዲያጡ ምክንያት ሆነዋል። በ2007 ዓመተ ምህረት የኬንያ የአካባቢ ጥበቃ ባለስልጣን በሀገሪቱ ስላለው የፕላስቲክ ፌስታል አጠቃቀም ቁጥጥር እንዲደረግበት አዋጅ ለማርቀቅ ቢሞክርም ተፈጻሚ ሳይሆን ለአስር ዓመታት ተጓቷል። ለዚህም ምክንያት የሆነው የኬንያ አምራቾች ማህበር ጉዳዩን ለፍርድ ቤት በማቅረብ አቤት በማለቱ ነው። ማህበሩ የፕላስቲክ ፌስታል ምርት መቆም የብዙ ኬንያውያንን ህይወት የሚያናጋ ነው በማለት ቢሟገትም የሀገሪቱ ከፍተኛ ፍርድ ቤት ግን የአካባቢ አየር ብክለትን ከግምት በማስገባት በኬንያ ፌስታልን ማምረት መሸጥና መጠቀም እንዲከለከል ወስነዋል። ጉዳዩ በናይሮቢ ሚልማኒ ፍርድ ቤት ባለፈው አርቢታዊ በነበረበት ወቅት ብያኔውን የሰጡት ዳኛ በርናርዲ ቦሶ የፕላስቲክ ፌስታልን ማገድ ለአካባቢ አየር የጎላ ሚና ስላለው የኬንያ አምራቾች ማህበር አባላት ያቀረቡትን አቤቱታ ውድቅ አድርጓል። የአምራቾች ማህበር ስጋት የብዙ ዜጎች ከስራ መፈናቀል ጉዳይና ከደንበኞቻችን ጋር የተስማማንበትን ውል የማክበር ግዴታ አለብን፣ በተጨማሪም መንግሥት ለፕላስቲክ ምትክ ሆነው አገልግሎት የሚሰጡ ምርቶችን እስክናስገባ ሌላ ተጨማሪ ጊዜ ይስጠን የሚል ነበረ። የኬንያ የአካባቢ ጥበቃ ባለሥልጣን ምክትል ኃላፊ ቻርለስ ሲንኩሉ ሕጉ በዋናነት የሚያተኩረው በፕላስቲክ አምራቾች ወይንም አስመጪዎች ላይ መሆኑን ያብራራሉ። ዋሌ አምባው የፕላስቲክ ማምረቻ ኢንዱስትሪ ያላቸው አምራቾች አሁን ያገድናቸውን ፌስታሎችን እንዳያመርቱ መከታተል የመጀመሪያው ዓላማችን ነው። ያመረቱት ፌስታል ተጠቃሚው ጋር እንዳይደርስ ካደረግን መቆጣጠር እንችላለን። ዋናው ነገር ፋብሪካዎቹ የከባቢ አየር ለመበከል ምክንያት የሆኑ ፌስታሎችን ማምረት ሙሉ በሙሉ እንዲያቆሙ መቆጣጠር ነው። ያን ካደረግን አገሪቷን እየበከለ ያለው ፌስታል ከዚህ ወዲህ ሊኖር አይችልም ማለት ነው። አዋጁ ትላንት በስራ ላይ እንዲውል ከተላለፈበት ሰዓት አንስቶ የአገሪቱ ሕግ አስፈጻሚ አካላት ቁጥጥር ማድረግ ጀምረዋል። በዚህም መሰረት ፕላስቲክ ፌስታልን ማምረት ወይም ከውጭ አገር ወደ ኬንያ ማስገባት በተግባር ሲከለከል፣ ያለበቂ ምክንያት ፌስታል ይዘው የሚንቀሳቀሱ ግለሰቦችንም ፖሊስ በቁጥጥር ስር እንዲያውላቸው ትዕዛዝ ተላልፈዋል። አንድ በናይሮቢ ኢስሊ በተባለ ሰፈር ትንሽ የመሸጫ ሱቅ ያለው ትውልድ ኢትዮጵያዊ ፕላስቲክ መጠቀም ለአካባቢ ብክለት ሚና እንዳለው ቢያምንም መንግስት አነስተኛ ገቢ ላላቸው ነዋሪዎችና ነጋዴዎች በፕላስቲክ ምትክ የሚጠቀሙበትን ነገር አለማቅረቡን ይናገራል። ምንም በበቂ የቀረበ ነገር የለም። ትንሽ እንደ ፖስታ ወረቀት የሚመስል የማሸጊያ ወረቀት ብቻ ነው ያለው። አሁን በዚያ ነው አሽገን እየሸጥን ያለ ነው። ይህ ውሳኔ ሲወሰን ትንሽ ጊዜ ተሰጥቶ ቢሆን መልካም ነበር። ፌስታል ሸጠው የሚተዳደሩ ሰዎች አሉ ደግሞ ሱቅ ውስጥ በፌስታል ብቻ ተጠቅልለው የሚሸጡ ቁሳቁሶች አሉ። ስለዚህ ይህ ውሳኔ ሥራችንን ሙሉ በሙሉ ባይሆንም ሊያስተጓጉለው ይችላል። የተባበሩት መንግሥታት ድርጅት የአካባቢው ጥበቃ ቢሮ እንደምለው ኬንያውያን በወር ወደ 24 ሚሊዮን ፕላስቲክ ፌስታል ይጠቀማሉ። ይህም ዋና ከተማዋ ናይሮቢን በከፊል ያቆሸሸና የአገሪቱ የስጋ ምርት ላይ የጥራት ጉድለት ያስከተለ መሆኑ ተጠቁመዋል። በአገሪቱ የእርድ አገልግሎት ከሚሰጡ ነጋዴዎች የተገኘው መረጃ በእርድ ወቅት ፌስታል በታረዱ እንስሳት ሆድ ዕቃ ውስጥ በብዛት ይገኛል። ኬንያ ሕጉን ተግባራዊ በማድረጓ በመላው ዓለም ፕላስቲክ አጠቃቅም ላይ እገዳ ከጣሉ አርባ አገራት አንዷ ለመሆን በቅታለች። ከምስራቅ አፍሪካ እገዳውን የተቀበሉት ሩዋንዳና ኤርትራ ሲሆኑ ኡጋንዳም ሕጉን ተፈጻሚ ለማድረግ በጥረት ላይ ትገኛለች። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ ዘገባው እናመሰግናለን። አድማጮች ተከታዩ ዘገባ ደግሞ ወዲህ ወደ ዩናይት ስቴትስ ይመልሰናል። ሄሪኬን ሃርቬ የተባለውን ከባድ ንፋስ የሚያነግደውን ዝናብ ተከትሎ በጎርፍ የተጠለቀለቁት የቴክሳስና የሉዊዚያና አካባቢዎች የጎርፉ ውሃ ከፍታው እየጨመረ መሆኑን የዩናይት ስቴትስ ብሔራዊ የአየር ጣቢያ ወይም የአየር ሁኔታ መቆጣጠሪያ ድርጅት ጎርፉ ከአሁን ቀደም ያልታየ ቀውስ እያስከተለ መሆኑን ጨምሮ ገልጧል። እስካሁን በተረጋገጠው ሶስት ሰዎች ሞተዋል። ከ30 ሺህ የሚበልጡ ሰዎች በጎርፉ ከተጠቁ አካባቢዎች ወጥተው በየመጠለያ ጣቢያዎች እንዲገቡ ተደርገዋል። የአገሪቱ ባለሥልጣናትም ሰለባዎችን ለማትረፍ በፌዴራሉና በክፍለ ግዛቶቹ መንግስታት እንዲሁም በግል ድርጅቶችና በዜጎች መካከል እየተደረገ ያለውን የእርዳታ ትብብር እያደነቁ ናቸው። ፕሬዚዳንት ዶናልድ ትራምፕ በጎርፍ ወደ ተጠቁት አካባቢዎች ዛሬ አቅንተዋል። የአሜሪካ ድምጿ ዝላቲካ ሆክ ያጠናቀረችውን የዚህን ዘገባ ዝርዝር ቆንጂት ታየ ይዛ በጎርፉ በከፋ ሁኔታ በተጎዱት የቴክሳስ አካባቢዎች ከትናንት ጀምረው የእርዳታ ሰራተኞች መንቀሳቀሻ ያጡ ነዋሪዎችን ሲያወጡ ቆይተዋል። ግለሰብ ዜጎችም እንዲሁ ጎረቤቶቻቸውንና ሌሎችም ከቤታቸው መውጫ ያጡ ሰዎች ጋር እንደምንም በትናንሽ ጀልባዎች እየደረሱ ሲያወጡ ታይተዋል። የእሳት አደጋ ሰራተኞችም በርብርቡ እየተካፈሉ ነው። ኤድመንድ ቬንጋስ የእሳት አደጋ ሰራተኛ ናቸው። የእሳቸው ምድብ ከሰሜናዊ ሂውስተን በጎርፍ ከተጥለቀለቁ ሰፈሮች ነዋሪዎችን በማውጣት ረድተዋል። በትላልቆቹ የጦር ሰራዊት መኪናዎች በተማሪ ማመላለሻ አውቶቡሶችና በእኛም የእሳት አደጋ መኪና ሆነን ሰውን አውጥተናል። እነርሱ ባይደርሱልን ኖሮ ምን ንሆን ነበር? ብለው ነዋሪዎች ያመሰግኗቸዋል። እድለኞች ሆነን እነሱ ደርሰውልን አወጡን እንጂ በጣም የከፋ ሁኔታ ውስጥ እንወድቅ ነበር ብለዋል አንዲቱ የሂውስተን ነዋሪ። ፕሬዝደንት ዶናልድ ትራምፕ ለእርዳታ በቀዳሚነት ደራሾቹንና ሌሎችንም በእርዳታው እየተረባረቡ ያሉትን ሁሉ አመስግነዋል። ሰው ጎረቤቱን፣ ጓደኛውን፣ የማይተዋወቀው ሰው ሁሉ እርስ በርሱ ሲረዳዳ እያየን ነው። በቴሌቪዥን እንዳለ የሚታየውም እሱ ነው ያለው ርብርብና ፍቅር ግሩም ነው። ፌዴራሉ መንግስት በጎርፉ ለተጎዱት ለቴክሳስና ለሉዊዚያና አካባቢዎች ሙሉ ድጋፍ እንደሚያደርግ ቃል የገቡት ፕሬዝደንቱ ካሁኑ ቁጥራቸው ወደ 8500 የሚጠጋ የፌዴራሉ መንግስት ሰራተኞች ቴክሳስ ውስጥ መሰማራታቸውን አመልክተዋል። ገና ካሁኑ በመኖሪያ ቤቶችና በሌሎችም የመሰረተ ልማት አውታሮች ላይ ከባድ አውሎ ንፋሳማው ዝናብና ጎርፉ ያደረሰው ጉዳት እየታየ ነው። ባለስልጣናት ቅድሚያ ትኩረታችን ግን የሰውን ሕይወት ማትረፍ ነው ብለዋል። የቴክሳሱ አገረ ገዢ ግሬክ አበት የተቋረጠውን የኤሌክትሪክ ኃይል ለማስቀጠል ስራው በአንድ ወይ በሁለት ቀን ውስጥ ይጀመራል ብለዋል። ይህንን ዘገባ ተከትሎ ቆንጂት ረፋዱ ላይ ወደ ሂውስተን ስልክ ደውላ ነበር። ብሉናይል ምግብ ቤት የተሰኘው የምግብ ቤት ባለቤት ወይዘሮ ተናኘ ወርቅን አግኝታለች። ደህና ቤት፣ እንዴት ነው? ደህና እግዚአብሔር ይመስገን፣ ደህና ነን፣ ደህና ነን የኔ ህት ደህና ነን፣ እግዚአብሔር ይመስገን። እየት ነው ያላችሁት? ይሄ ብሉ ናይል ሬስቶራንት ነው። አዎ፣ አዎ፣ እሺ። ምኑ ጋር ነው ያለው? የኛ ሪችመንድ ላይ ነው ያለው። ያው ዛሬ ነው አጋጣሚ በአምስት ቀን ነው ምን ቤቱን ለማየት ስልኬ አይሰራም ነበር፣ ያውስ መጣሁኝ ሰው ይንቀሳቀሳል፣ ጥሩ ነው። ዛሬ ብዬ አሁን ዕቃ የረሳሁት ለማምጣት ሲሄድ ኃይለኛ ዝናብ ደግሞ ዘነበና ደንግጬ ያለው ያለሁት ሰዎቹም ደግሞ እንዴት ነው መኪና የመቆሙን አይቶ አንዳንድ ሰው ብቅ እያሉ ነው እየገቡ ነው። እግዚአብሔር ያውቃል እንግዲህ ሁሉ አምላክ ጥሩ ነው። ብዙ ሰዎች የተጎዱ አሉ። እኛ ደህና ነን፣ እግዚአብሔር ይመስገን። ሬስቶራንቱ ይሄ ሃሪኬኑ ከጀመረ ጊዜ አንስቶ ተዘግቶ ነው የከረመው። አዎ ተዘግቶ ነው የከረሙ። ምንም መተላለፊያ ቦታ ጎርፍ ነበረው። ከቤቴ እስከ ስራዬ ለመድረስ አልችልም ነበረ። እንዴት ነበር? አደገኛ ነበረ። ዛሬ ነው እንትን ያል ነው የዛን ጊዜም ቶሎ ብዙ አደጋ ከመድረሱ በጥንቃቄ ልጆች ስላሉ ቶሎ በጊዜ ገብቻለሁ፣ ወደ ቤት። እግዚአብሔር ይመስገን። ጎርፍ ገብቶበታል፣ ጎርፍ ገብቶበታል፣ አልገባም። የኔ ሂት የኔ ደህና ነው። ጣሪያዎች ምናምን አፍሰዋል። እሱን ፎቶግራፍ ምናምን ሲያነሳሳ ነበር። አሁን ያው አጋጣሚ የሀገሬ ሰዎች ስመጡ አንዳንድ እንጀራ ምናምን ለመጡት ለማቀበል ትንሽ እየቆየሁኝ ነው፣ ግን ይወጣለሁ። የሚያሰጋ ነው ነገር እየ መኖሪያቸው አካባቢስ እንዴት ነው? እኔ መኖሪያዬ ጋር ዝናብ ውሃ አይይዝም። የዛሬ አስራ ሁለት አመትም ስመጣ አጋጣሚ መብራት ማለደን ቤቴ አካባቢ ሁሌ ጥሩ ነው እግዚአብሔር ይመስገን ሌሎችስ እንደዚህ የተጎዱ ወደ መጠለያ የተወሰዱ ወይም የት እንዳሉ የማይታወቅ እንደው የማህበረሰቡ አባላት ይኖሩ ይሆን ምንም ነገር ልናገኝ አልቻልንም መረጃ የእነሱን እንግዲህ ቁጥራቸውን አሁን ለመፈለግ የኢትዮጵያ ኮሚኒቲ እንትን ብልሽ ጥሩ ነበረ ግን የለኝም አሁን እርስዎ ግን የሰሙት አለ ምንም ነገር የለም። አንዳንድ በእርግጥ የእኛ የአበሾቹ አካባቢ አንዳንድ ቤቶች የተጎዱ አሉ ግ ሰዎችስ፣ በሰዎች ላይ የደረሰ ጉዳት እንደው መኪና ሲነዱ እንደውም ውሃ ግን አጥለቅልቋን መውጣት መግባት አትች አሁንም ይዘንባል በጣም ዝናቡ አላቆመም። አንዳንድ ቦታ ጎርፎም አላቆመም። ግን ጥሩ ነው። ዛሬ በጣም የተሻለ ቀን ነው። እንግዲህ አገር ቤትም ዘመዶቹ፣ ቤተሰቦቹ ሊኖሩ ይችላሉ፣ እና በጣም ያስፈራል። ሩቅ ሆነን ስናየው ምን የሚሉት ነገር አለ፣ ወደ እነሱ መልእክት? በእኛ በኩል በጣም ጥሩ ነን፣ ደህና ነን። እግዚአብሔር ያቀለ፣ ጸሎት ብቻ ነው የምንፈልገው፣ እንድጸልዩልን ለቀረችው ጊዜ። እነሱ እንዳሉትም እንደ እግዚአብሔር ፈቃድ ነው ሁሉ ነገር። በአስቡ አይጨናነቁ፣ ጥሩ ነን፣ ይሄው እኛም ጋር ስልክ ከቤቶቼ ከዘመዶቼ ይደወላል በየደቂቃው። እውነት ነው። እሺ ሙሉ ስሙን ይንገሩኝና ወደዛ ደግሞ ማስተላለፍ የሚፈልጓቸውን ሰዎች በተለይ ስማቸውን መጥቀስ ከፈለጉ ይናገሩና፣ በዚሁ እንግዲህ መልካሙን ሁሉ እየተመኘሁኝ እሰናበቶታለሁ። ቲና አመሰግናለሁ። የእኔ ስም ተናኘ ወርቅ አንበሉ ነው። ያው ሁሉ ፋሚሊ አንድ ጠርቼ አንድ መቶ አልችልም። ያው ቅድሚያ እናት ትጠራ ነበረች እናቴ ኔጋናት እሺ። እና ሁሉ ለአገሩ ሁሉ በስሜ ያውቁኛል። ይሄንን ካሉ ሰላምነን አታስቡ። ጥሩ ነው ያለ ነው እግዚአብሔር ይመስገን ማለት ነው። እሺ እሺ፣ ወይዘሮ ተናኛው ወርቅ እንግዲህ መልካሙን ሁሉ እመኝላችኋለሁ። አመሰግናለሁ። ደህና ይዋሉ አድማጮች አሁን የፕሮግራም ማሳሰቢያ አለን ለጥያቄው መልስ በአዲስ አበባ በኦሮሚያና በአማራ ክልሎች በቅርቡ በነጋዴዎች ላይ የተጣለውን የቀን ገቢ ግምት ግምትና። ይህንንም ተከትሎ የተተመነው ዓመታዊ ቁርጥ ገቢ ወይም ቁርጥ ግብር በርካታ ተቃውሞና የነጋዴዎች ሮሮ አስከትሏል። አሁንም እያስከትለ ይገኛል። በተለያዩ ከተሞችና በተለያዩ ቀናትም ይህንኑ ተከትሎ የንግድ አገልግሎት በማቋረጥና ቤት ውስጥ በመቀመጥ አድማ ነጋዴዎች ተቃውሟቸውን በመግለጽ ላይ ይገኛሉ። በመንግሥት በኩል እስካሁን የተወሰደ እርምጃው ምንድን ነው? አሁን ያለው አሰራርና ወደፊት የታቀደ ውስ የሚሉ ርዕሶችን ይዘን የገቢዎችና ጉምሩክ ባለሥልጣን ዳይሬክተር አቶ ሞገስ ባልቻን ለጥያቄው መልስ ዝግጅት የፊታችን ሐሙስ እናቀርባለን። የምትደውሉበት ሰዓት ከ11 እስከ 12 ሰዓት ነው። ጥያቄዎቻችሁን በስልክ ቁጥራችን 2022059942 የውስጥ መስመር 14 በኢሜይል መላክ ይቀናናል ለምትሉ ደግሞ የኢሜል አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ነው። ጥያቄዎቻችሁን አድርሱን። የአሜሪካ ድምፅ ቪኦኤ አምሀሪክ የሚለውን የፌስቡክ ገጻችንም ተጠቀሙ፣ በጥያቄው ተሳተፉ። የአሜሪካ ድምፅ የምትከታተሉት በ19 ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። እስከ ምሽቱ አራት ሰዓት ይቀጥላል ፕሮግራማችን። አሁን በነጻው ስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ለሰዓቱ ጥቂቱ እነው። ሰላም፣ ዜናዎች እንደምን አላችሁ? አጉደሮ ይባላለሁ። ከአቴንስ ግሪክ ነው ደውላችሁ ይቺን ሀሳብን አየር ላይ እንደምታውሏት እምነቴ የጽኑ ነው። በቅዳሜ ምሽት ፕሮግራማችሁ የጽዮን ግርማንና የወጣት ትዕግስት ዋልተ ንጉስን ውይይት ተከታትያለሁ። በአጠቃላይ ውይይቱ በጣም ጥሩ ነበር። የስነ ልቦና ችግር ያለባቸውን ሰዎች ለመርዳት ትዕግስትና የስራ ባልደረቦቿ የሚያደርጉት ጥረት እጅግ በጣም የሚያስመሰግንና የሚደነቅ ነው። በርቱ ተበራቱ ለማለት እፈልጋለሁ። በአንድ ጉዳይ ላይ ግን ትዕግስት ባለችው ላይ መጨመር እፈልጋለሁ። በኢትዮጵያ ማህበረሰብ ውስጥ የእምነት ማጉደል መበራከትና ሰርቶ ጥሮ ግሮ ሳይሆን በአጭር ጊዜ ለመክበር መፈለግ እየተሳሳ መሄድን ተጠያቂ የማደርገው ቤተሰብን ነው ብላለች። እውነት ነው። እያንዳንዱ ቤተሰብ ኃላፊነት አለበት፣ የራሱን ሚና መጫወት አለበት። ግን ትዕግስት አንድ ትልቅ ተጠያቂ ክፍል ሳትጠቅስ አልፋለች። ምናልባት እሷ አሁን ባለችበት ቦታ ሆና ስታስበው አይነኬ አካል ነው ብላ የምታስብ ይመስለኛል። እንደኔ ትልቁን ለዋናው ተጠያቂው አሁን ኢትዮጵያን እየገዛ ያለው መንግስት ነኝ ባዩ ክፍል ነው። በአሁኑ ወቅት እኮ ኢትዮጵያ አንድ ወር ባልሞላ ጊዜ ውስጥ ሚሊዮኔር የሚፈለፈልበት ሀገር ናት። ዛሬ ዘበኛ ወይ የቤት ሰራተኛ፣ ስራውን ዝቅ ማድረግ ሳይሆን ገቢ ዝቅተኛ መሆኑን ለመግለጽ ነው፣ ወይ ምንም ገቢ የሌለው ሰው ከመንገድ ላይ ተመልምሎ በአመቱ ህንጻ የሚገነባባት ሀገር ናት። መንግስት የዘረፋ ኔትወርክ ወይም ሰንሰለት ዘርግቶ አጋድሞ የሚግጣት በአለም ላይ ብቸኛ ሀገር ብትኖር ኢትዮጵያ ብቻ ናት። ይህንን ጉድና ድራማ የሚያይ የወጣት እኔም በአጤል ጊዜ ልክበር ቢል ምን ይገርማል? ከዚህ አይነት ችግር አገራችን የምትገላገለው ይህንን ስርዓት በጋራ አስወግደን የተሻለ ስርዓት መገንባት ከቻልን ብቻ ነው። ለመጨመር የፈለግኩት ይህን ነው። ለተሰጠኝ እድል በጣም አመሰግናለሁ። ሰላም ተነስልኝ። ከታሪክ ማህደር እንዳው የባሻ ወልዴ ችሎት ምን አይነት ችሎት ነበረ? በዚህ ችሎት ላይ ግብር ያላሟሉትን የኦሮሞ ባለአባቶች እጃቸው ይቆረጥ እንደነበረ ነው ይህም እንግዲህ አጤ ምኒልክ ደግ ናቸው የጋላን ሞካንንት እጆጅ ነሷቸው የሚለው ግጥም ከዛ ጋር ተያያዞ የመጣ ነው። ሌላው ደግሞ ጃንደረባ የሚባለው ነው። ያው በአጤ ምኒልክ ቤተ መንግሥት ውስጥ የሚሰሩ አሽከሮች ወንዶች ሴቶቻቸውን እንድጠብቁላቸው መጀመሪያው ብልት መቆረጥ ነበረና እነዚያ ብሌታቸውን የተቆረጡት ሴቶቻቸውን ይጠብቁላቸው ነበር። ስለዚህ የታሪክ ጉዳይ እስኪ ታሪክ ባለሙያ አናግሮለን ባካችሁን። እናመሰግናለን አድማጮች። አሁን የሁለተኛውን አጋማሽ ቀዳሚ ቅንብር እናሰማለን። ንግድና ምጣኔ ሀብት ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቅርቡ ከንግዱ ማኅበረሰብ አባላት ጋር ውይይት ባደረጉበት ወቅት በተለያዩ ዘርፎችና ፖሊሲዎች ዙሪያ ምክክር አድርገዋል ሲል ይንደረደራል የዛሬው ንግድና ምጣኔ ሀብት። በዛሬው ቀዳሚ ክፍልም የጠቅላይ ሚኒስትሩና የንግዱ ማኅበረሰብ የምክክር ጉባኤ አጠቃላይ ገጽታዎችን እንመለከታለን። ሁኔታውን እንዲያብራሩልንም በኢትዮጵያ እንዲሁም በአዲስ አበባ በሁለቱ የንግድ ማኅበሮች በከፍተኛ ኃላፊነት ለበርካታ ዓመታት ያገለገሉት አቶ ኢየሱስ ወርቅ ዛፉን የንግድና ምጣኔ ሀብት አዘጋጅና አቅራቢ ሄኖክ ሰማ ጊዜር አወያይቷቸዋል። ጠቅላይ ሚኒስትሩ ቸር የሚያደርጉት መድረክ አዲስ ነገሮች ካሉ ወይም ደግሞ በሌላ ፎረሞች ተነስተው መልስ ሳይገኝላቸው የቀሩ ነገሮች ካሉ በዚህ ስብሰባ ላይ እንዲነሱ ይደረግና እሳቸው መልስ የሚሰጡባቸውንና መፍትሔ ሊሰጡም የሚችሉባቸውን ወዲያውኑ መልስ እንዲሰጡባቸው ወይም መፍትሔ እንዲሰጡባቸው እሱ ካልሆነ ግን አስፈላጊውን ክትትል እንዲደረግ መመሪያ የሚሰጡበት መድረክ ነው። አጠቃላይ የዘርፍ ጉዳይ ማኒፋክቸሪንግ ጉዳይ ዘርፍ በማንኛውም አይነት በማኒፋክቸሪንግ እና በመሰ በመሳሰሉት ነገሮች መግባት ለሚፈልጉት አንደኛ በአሁኑ ሰዓት በኢትዮጵያውያኖች ሳይሆን ለውጭዎች የበለጠ የሚመች ኢንቨስትመንት ከባቢ እየሆነች ነው። ወደ ስራውም ኦሬዲ ያሉትስ ምን አይነት ተወዳዳሪ ሆነው እንትን እንዲገኙ በተለይ ከዚህ ከፓርክ ውጭ ያሉት አሁን ድረስ ያሉት ውስጥ ማኒፋክቸሪንግ እና የመሳሰሉት እንትኖች ምናምን ድጋፍ ይደረግላቸው በተለይ የኃይል የኃይል የኤሌክትሪሲቲ የኃይል አቅርቦት፣ የመሬት አቅርቦት እና የፋይናንስ አቅርቦት ከቢሮክራሲው ጋር ተዳምሮ በጣም እጅግ መሰናክል ስለመሆኑ የታክስን ጉዳይ በተመለከተ በተለይ ይሄ የቀን ገቢ ግምት ላይ የተመሰረተ የታክስ አዲስ አሁን በቅርብ ጊዜ በመንግስት በኩል ወይም በገቢዎች እና ግምሩክ ባለስልጣን በኩል የቀረበው እንትን በጣም ብዙ ጉም ጉም አስመችቶ ስለነበረ

ልዩ ልዩ ተሰጥቶ ሆኖ ነው የተመለከት ነው። እንግዲህ ከአምስት ሰዓት በላይ የዘለቀ ስብሰባ ነው። በንግዱ ማህበረሰብ የተነሱ በተለይ ምቹ የሆነ ኢንቨስትመንት አካባቢን ከመፍጠር አንጻር እንደዚሁም ደግሞ የመንግስት አሰራሮችን ከማሻሻል አንጻር ያነሷቸው በርካታ ጥያቄዎች አሉ እርስዎም እንደገለጹት ጠቅላይ ሚኒስትሩ በንግግራቸው ሙስናንና የግብር አከፋፈልን በተመለከተ ከንግዱ ማህበረሰብ ጋርም ሰፋ ያለ ውይይት ነው ያደረጉት። ምን አሉ ጠቅላይ ሚኒስትሩ? በል እንግዲህ ይኸው ታክሱን በተመለከተ በቀን ገዲ ግምት ላይ የተመሰረተ በቅርብ ጊዜ ኢንትሮዲውስ የሆነውን ብዙ ስህተት እንዳለበት በመንግስትም በኩል አመኔታ እንዳለ አስፈላጊው ክትትልና ማሻሻያ እንደሚደረግ በትክክል ተናግረዋል። ብዙ ሰውን ምልህ እንዳስደንጋጭም ሆኖ ነው የመጣው ይሄ የዚህ ታክስ ሁኔታ ዋናው እና አንዱ ምክንያት ተብሎ ብዙዎቻችን የተመለከት ነው። መጀመሪያ ስለዚህ አይነት ታክስ ረዘም ያለ ጊዜ ተወስዶ ትምህርት አልተሰጠበትም። በቂ ምክክርም አልተደረገበትም። እና ብዙ ጊዜ የቀን ገቢውን ግምት ሰዎች በሚሰሙበት ጊዜ በጣም ከፍ ብሎ የተገመተ የሆነ አገኙት እና በዚያ ላይ የተመሰረተ ታክስም እንደዚሁ ከፍተኛ ሊሆን ይችላል የሚል ምልህ በሀገራችን። መቼም እንግዲህ እንዲህ አይነቱ ነገር የቱን ያህል የገባው ሕዝብ አለ የለም፣ ትልቅ ጥያቄ ነው። በመንግስት በኩል ብዙዎች ሁኔታውን በመጠቀም በታክስ መረቡ ውስጥ ያልገቡ ታክስ ሳይከፍሉ ፍሪ ራይደርስ ምልህ ብዙ አሉ በሀገራችን ውስጥ እንኳን ውስጥ በኛ ሀገር ምልህ በብዙ ሌሎችም በሰለጠኑትም ሀገሮች ይኖራሉ። አንፎርችነትሊ ታክስ መክፈል እንደ እንደ ፕሪቪሌጅ የሚታይበት ሀገር አይደለም ሀገራችን፣ ብዙ ሀገርም እንደዚህ አይታይም። በመሰረቱ ግን ታክስ የሚከፍለው ገቢ ያለው ነው እና ስለዚህ ገቢ ኖሮት ከዚያ ስበ ትክክለኛ እሳቤ ላይ የተመሰረተ ታክስን መክፈል ግዴታም ነው ክብርም ነው። የሆነ ሆኖ ይሄ በቀን ገቢ ግምት ላይ የተመሰረተው ታክስ አንደኛ ሰዎች መጽሐፍ ይዘው ሂሳብ ይዘው፣ ታክስ ሰብሳቢው በየአመቱ እያቀረቡ ታክስ ሲከፍሉ የከረሙትን ሁሉ እንደገና እንደ አዲስ የያዙትን ሂሳብ ወይም ይዙት የነበረውን ሂሳብ ወደ ጎን ትቶ አሁን አዲስ በሚሰጠው ግምት ትከፍላለህ የሚል አይነት ጥያቄ ደረሰብኝ ነው የሚለው ህዝቡ እና ይሄ ደግሞ ትክክል አይደለም፣ መሆንም አልነበረበትም የሚል ነው። እኔ እንደገባኝ ጠቅላይ ሚኒስትሩ እስከ አርባ ፐርሰንት ትክክል እንዳልሆነ እኛም ደርሰንበታል እና ይሄ ይሻሻላል፣ ትክክለኛውን መንገድም ይዞ ይሄዳል ነው ያሉት። ከዛ በተጨማሪ ደግሞ ኢንቨስትመንት ከባቢ አዎ፣ ይቀጥሉ። ምቹ የሆነ ኢንቨስትመንት አካባቢን ከመፍጠር አንፃርስ አዲስም አይደለም ው አንደኛ፣ ሄኖክ ብዙ ጊዜ የሚልህ ጥቂት ለጥቂት አመታት አሁን በተለይ አምስት ስድስት አመታት ወዲህ ኢንዱስትሪ መር ኢኮኖሚ እናደርጋለን ብለን በሀገራችን ትልቅ ርብርብ በሚደረግበት ጊዜ ብዙ ጊዜ የንግዱ ህብረተሰብ ወይም የግሉ ክፍለ ኢኮኖሚ ተዋናዮች የሚኮነኑበት ምንድን ነው? ወደ ማምረት ስራ ውስጥ አልገባችሁም፣ ቀላሉን አማራጭ ነው ሁል ጊዜ የምትወዱት እና ለምን ማኑፋክቸሪንግ አትገቡም? የሚል ትልቅ ወቀሳም ስሞታም ቁጣም አለ፣ ብዙ ጊዜ የምንሰማው ነው። ኢትዮጵያውያን እኔ ምልህ ማኒፋክቸሪንግ ካልቸር የለንም የምልህ በአብዛኛው ከዚህ ቀደም ታሪካችን የሚያሳየው ኢትዮጵያውያን ቄስ ወይ ወታደር ወይ ቢሮክራት አስተዳዳሪ ሹም ወይ ሽፍታ ይሄን ይሄን የመሳሰለውን በኋላም ደግሞ ያው ምልህ አጋሰስ ንግድ ምልህ የሚሸጥ ዕቃን ከአንዱ ቦታ ወደ ሌላ ቦታ አዛውሮ ከመሸጥ ውጭ ማኒፋክቸሪንግ በኢትዮጵያውያን ዘንድ እንደ ካልቸር የመጣ ነገር አይደለም። ከግንዛቤውም ግን በተጨማሪ አቶ የሱስ በመንግሥት የተቀመጡ ፖሊሲዎች ለምሳሌ መንግሥት እኔ አንድ ቦታን ላይ ግንባታ ገንብቼ ላይ ታች አድርጌ ከስሬም ሆነ ነስሬ ብዙ ገንዘብ እንዳገኝ የሚፈጥር መንገድ ካመቻቸልኝ ምን በወጣኝ ብዬ ነው ፋብሪካ ማቋቋም፣ ገበያ ማፈላለግ፣ ሰራተኛ መቅጠር፣ ገበያ እና መሰረተ ልማት መዘርጋት? ይሄ ሁሉ እኮ በጣም አስቸጋሪ ነው። የፖሊሲ ጉዳይም ነው ለማለት ነው። በዚህ ርዕስ ዙሪያ አቶ ኢየሱስ ወርቅ የሰጡትን አስተያየት በቀጣይ ሁለተኛ ክፍል ዝግጅት እናቀርባለን። እንድትከታተሉት ከወዲሁ ተጋብዛችኋል። አድማጮች፣ አሁን ሐኪሞን ይጠይቁ ቀጣይ ቅንብር ነው። አዘጋጅና አቅራቢው አሉላ ከበደ። አሉላ ከበደ እዚሁ ስቱዲዮ ይገኛል። ፕሮግራሙን በማስታወቅ ጀምራል። አመሰግናለሁ ሰለሞን። እንግዳችን ዶክተር ደረጀ ሳህሌ ሻየ ናቸው። የሳምባና ከእንቅልፍ ጋር የተያያዙ በሽታዎች ልዩ ሕክምና ሐኪም ናቸው። ታዲያ በአድማጫችን ጥያቄ ነው የምንነሳው። በድምፅ የደረሰን ጥያቄ ነው፣ ዛሬ ነው፣ ከዚህ ከዲሲ አካባቢ ነው

እነዚህ ከፒፒዲ ተስት ጋር ያገናኛል። እንትባሉ መፍትሄ አሁን ታይቡና በምን ይመጣል? መፍትሄውስ ምንድን ነው? ፈውስ አለሁ ለምንድን ነው ኢሚዩኒቲ ጋር የተያያዘ ነገር ቴንና? ያሰሙ ደህና ሁኑ። ዶክተር ደረጀ ድምጻቸው የታፈነ ይመስላል፣ ምንም እንኳን ከቅርብ ከዚሁ ከዋሽንግተን ዲሲም ቢሆን። ዋና ዋናውን ነገር አንድ ሁለቱን ላንሳለት ቀደም ብሎ በተከታታይ የቀረበ ፕሮግራማችን መነሻ ያደርጉና የልብ ሽንቁር በሚል ያቀረባችሁትን ተከታታይ ፕሮግራም ተከታት ያለው የሳምባስ ሲላሉ እና ጋኑሎማ ስለተባለው የህመም ሁኔታ ወይም ህመም አይነት ነው። ሳምባን በሚያጠቃበት መልኩ ጥያቄውን ያነሱት ይስት ወይም ደግሞ ፈንገስ የሚባለው መነሻ ሊሆን ይችላለ ወይ በእንግሊዝኛው ቱበርክሎሲስ የሚባለውን የሳምባ ምች ወይም የሳንባ ህመምንም ከምክንያትነት ውስጥ ይካተታለይ ከሰውነት በሽታ መከላከል ጋራ ይያያዛለሁ ይላሉ ተደራራቢ ጥያቄዎች ነው ያነሱት ዝርዝሩን ወደ ኋላ ላይ እንመለከታለን ሳምባን ሲያጠቃ ይሄ ግራኑሎማ የተባለው ህመም ሁኔታ ምንድን ነው ዶክተር ደረጀ እሺ አመሰግናለሁ አሉላ ሳምባ ላይ ግራኑሎማ የሚለው ሀሳብ እንግዲህ ብዙ ጊዜ የሚጀምረው በኢንፌክሽን ነው ኢንፌክሽን ወይም ደግሞ ኢንፍላሜሽን ደግሞ የሰውነት መቆጣት ወይም መቁሰል ይሆናል። ያ ደግሞ የሰውነት ሲቆጣ ደግሞ የሰው የኢሚዩኒቲ ያው ዲፌንስ ሪያክሽን ስላለ በሽታ የመከላከል አቅም በሽታ የመከላከል አቅም ስላለ ያ በሽታውን ለመከላከል ሰውነታችን ራሱ የሚወስደው እርምጃ አለ። በዛ መካከል ኢንፌክሽኑ ትንሽ ጀምሮት ወደ ኢንፍላሜሽኑ ይቀጥላል። ከዛ ሰውነት ይቆጣጠረው እና እንደ ሳንባ ውስጥ ተቆጣጥሮት እንደ ካልሲየም ደግሞ ላዩ ላይ ይደረብበታል፣ ካልሲፋይድ ይሆናል እና ለምሳሌ ኢንፌክሽን የጀመረው እንደ ፋንገስ ሊሆን አም ሶሪ ወደ ጠጣርነት ወደ ጠጣርነት ይቀየራል። ወደ ጠጣርነት ይቀየራል እና ለምሳሌ አንድ ሰው የሲስት ወይም የፋንገስ ኢንፌክሽን አስር አመት በፊት ወይ እንደዚህ ሊያገኝ ይችላል ሳያቀው ሲምፕተሙ ሳያውቀው ያልፋል። ግን ሰውነት በሽታ በመቆጣጠር ይቆጣጠረውና ካልሲ የሚጨመር በካልሲፋይድ ይሆናል ከዛ በኋላ ምንም ችግር የማያመጣ ሆኖ ይቀመጣል። ግን ያ ሰው በሆነ በሌላ ምክንያት ኤክስሬይ ይነሳና ወይም ካስካን ይነሳና ያ ነገር ይታያል። ምናልባት ሲምፕተም ከሌለው ሰውየው አክቲቭ የሆነ ኢንፌክሽን ከሌለው በስተቀር ሕክምናም አያስፈልገውም ይሆናል። ምልክት ካልታየ፣ ጉዳት የሚያሳይ ነገር ከሌለ፣ አዎ፣ ምልክት ከሌላቸው፣ የበሽታው ምልክት ከሌለ ምንም ሕክምና አያስፈልጋቸውም። ግን ለምሳሌ አንድ ሰው ሳል ብዙ እያሳለው፣ ትንፋሽ እያጠረው፣ ፊቨር እንደ ትኩሳት እያመጣበት ቢመጣና ሳምባው ላይ እንደዚ አይነት ኖጁል ብለን ነው የምንጠራቸው። ግን ካልሲየም ሲጨመርባቸው ነው ግራኑሎማ የሚሆኑት። የት እንደሚኖሩ ለምሳሌ በአሜሪካ ውስጥ የተለያየ ከተማ ውስጥ ሚድዌስት የሚባለው ኦሃዮ ሪቨር ቫሊ የሚባሉ ከተሞች ጋር ስታስብ ስቶፕላዝማ የሚባል የፋንገስ አይነት አለ። ሌሎችም ከተማዎችን ስታስብ የተለያዩ አይነት ኤፒዲሞሎጂ ኤቪደንሶች ማለት ህመምተኛው ሊጋለጥ የሚችልባቸው ከአካባቢ ጋር የተያያዙ ሁኔታዎች ከግምት ይገባሉና የህመሙንም መንስኤ ሊለውጡት ይችላሉ። ልክ ነው። እንደዛ ከሆነ ምናልባት ልዩ ምርመራዎች ይጨመራሉ ማለት ነው። ያ ደግሞ ምናልባት የአክታ ምርመራ፣ ከዛም ያለፈ ሳምባ ውስጥ ገብተን የሳምባውን አጥበን የምናወጣው ኢንፎርሜሽን ይገኛል ወይም ደግሞ ባዮክሲም የሚያስፈልግባቸው ደረጃዎች ሊደርስ ይችላል። ዶክተር ደረጀ እንግዲህ የዚህን በሽታ መንስኤዎች መልከ ብዙነት ገልጠዋል። እንደ መንስኤው ሁሉ የህክምናም ሁኔታ እንዲያውም ከአካባቢ ሁኔታዎች ጋር እንደሚያያዝሉ አስረድተውናል። በዝርዝር በቀጣይ ፕሮግራማችን በእያንዳንዱ ሁኔታ ውስጥ ለማየት እንሞክራለን። የአድማጫችንን ስጋት እንደው ለአንደኛውን ስጋታቸውን ለመመልከት የበሽታ የመከላከል አቅምን በአንጻሩ የማዳከምስ ሁኔታ ይኖራል። ሰውነት ከውጭ የመጣን ነገር ለመቋቋም ያ የበሽታ መከላከያ አቅማችን ለውጊያው እንደተሰለፈውና የሰውነት ቁጣ እንደታየ ሁሉ በተቃራኒው የመዳከም ሁኔታስ ሊመጣ ይችላል። በዛ ሰው ላይ ያን አይነት ጉዳት ሊያስከትል ይችላል። ግራኑሎማው ራሱ ያንን አያመጣም። ግራኑሎማው እንዲመጣ ያደረገው ኢንፌክሽን አንደኛው ግራኑሎማ ላይ ከደረሰ በኋላ ኦልሬዲ ኢንፌክሽኑ የሰውነታችን የመከላከያ አቅም አሸንፎ ቁጥጥር ስር አድርጎታል እንደማለት አርገን ልንወስደው እንችላለን። በቀላል አማርኛ ግን ኢሚኒቲው ተዳክሞ ከሆነ ኢንፌክሽኑ ይበረታና የዛ ሰው ሁኔታ ከግራኑሎማ ሳይሆን ኢንፌክሽኑ ኦቨርዌልም አድርጎ ሰውየው እንደውም ሆስፒታላይዝ ሊሆን በሆስፒታል ተኝቶ መታከም ሊያስፈልገው የሚችልበት ደረጃ ይሆናል። በአጭር ቃል ግን ኢሚኒቲውን አይቀንስም። አድማጮች፣ አሁን የፕሮግራም ማሳሰቢያ ያለን። እንደገና ለጥያቄው መልስ በአዲስ አበባ በኦሮሚያና በአማራ ክልሎች ከረጅም ዓመታት በኋላ በቅርቡ በነጋዴዎች ላይ አዲስ የተጣለው የቀን ገቢ ግምትና ይህንን ተከትሎ የተተመነው ዓመታዊ ቁርጥ ግብር በርካታ ተቃውሞና የነጋዴዎች ሮሮ አስከትሏል። አሁንም እያስከተለ ይገኛል። በተለያዩ ከተሞችና በተለያዩ ቀናትም ይህንኑ ተከትሎ የንግድ አገልግሎት በማቋረጥና የቤት ውስጥ በመቀመጥ አድማ ነጋዴዎች ተቃውሟቸውን በመግለጽ ላይ ይገኛሉ። በመንግሥት በኩል እስካሁን የተወሰደ እርምጃ ምንድን ነው አሁን ያለው አሰራርና ወደፊት የታቀደውስ የሚሉ ርዕሶችን ይዘን የገቢዎችና ጉምሩክ ባለሥልጣን ዳይሬክተር የሆኑትን አቶ ሞገስ ባልቻን ለጥያቄው መልስ ዝግጅት የፊታችን ሐሙስ እናቀርባቸዋለን የምትደውሉበት ሰዓት በኢትዮጵያ ከ11 እስከ 12 እዚህ በዋሽንግተን ጠዋት ከአራት እስከ አምስት ሰዓት ነው ጥያቄዎቻችሁን በስልክ ቁጥራችን 2022059942 የውስጥ መስመር 14 በኢሜይል መላክ ይሻለናል ለምትሉ ደግሞ የኢሜይል አድራሻችን ሆርን አት ቪኦኤ ኒውስ ዶት ኮም ነው። ጥያቄዎቻችሁን ላኩልን። ቪኦኤ አምሃሪክ የሚለውን የፌስቡክ ገጻችንንም ተጠቀሙ። አዎን፣ አድማጮች በዝግጅቱ እንድትሳተፉ እንጋብዛለን። ታዲያ ቀደም ብለን በሐኪሞን ይጠይቁ ዝግጅታችን መውጫ ሳናስተዋውቅን የቀረ ነው ዶክተር ደረጀ ሳሌ ሻዮ የሳንባና የእንቅልፍ ልዩ ሕክምና ባለሙያ ናቸው። ቀደም ብሎ በተነሳው ውይይት ዙሪያ ሁለተኛውን ክፍል ሳምንት እናቀርባለን። አሁን ወደ ተከታዩ ቅንብር እንውሰዳችሁ። ወደ አዲስ አበባ ይወስድናል። ስለ ኢትዮጵያ ሜትሮሎጂ ከአቶ ዱላ ሻንቆ ጋር የተደረገ ቃለ ምልልስ ነው። እስክንድር ፍሬው ነው ያነጋገራቸው እንግዲህ በአጠቃላይ ትንቢያ ስትል ነበረ። ትንቢያ ስንሰጥ ኢትዮጵያ ውስጥ በምዕራባዊ የአገሪቷ ክፍል በአጠቃላይ ከመደበኛና መደበኛ በላይ እንደሚሆን ማዕከለኛውም ከሰባ እስከ ሰማና ድረስ መደበኛ የሆነ ዝናብ እንደሚያገኝ ሰጥተናል ማለት ነው። የጠቀሷቸው የአገሪቱ አካባቢዎች ግን አብዛኛውን የሀገሪቱን አካባቢዎች ይሸፍናሉ። እንግዲህ ምንድን ነው የአገሪቷን አካባቢዎች ማለት የክረምት ዝናብ የሚያገኙ አካባቢዎች ብቻ ነው ማለት ነው። አብዛኛዎቹ ማለት ነው። ከደቡብና ደቡብ ምስራቅ በስተቀር ማለት ነው። ደቡብ ምስራቅ ማለት ደቡባዊ የሶማሌ አካባቢዎች፣ የቦረና አካባቢ የኮንሶ እነዚህ አካባቢዎች የተጠቀሱ እነ ጂንካ ምናምን ነው በታች አካባቢ ያሉት ዝናብ የሚያገኙበት ጊዜ አይደለም ማለት ነው። ወቅታቸው አይደለም፣ ወቅታቸው አይደለም። አዎ፣ ስለዚህ ግን በሌሎቹ አካባቢዎች ጥሩ ዝናብ እየዘነበ መሆኑን ነው ማለት ነው። ስለዚህ ትንበያው ይዞላችኋል። በትንበያው መሰረት እየሄደ ነው እስካሁን። አዎ፣ በትንበያው መሰረት እየሄደ ነው። ምክንያቱም ትንበያ ስንሰጥ የመቀዝቀዝም የመሞቅም የባህር ሁኔታ እንደሌለ ነው ፓስፊክ አካባቢ ያለው ማለት ነው። ኤልኒኖም ላሊናም እንደሌለ ነው ማለት ነው። በዛ መሰረት እየሄደ ነው ማለት ነው። አቶ ዱላ፣ እንግዲህ አብዛኛው ኢትዮጵያዊ ዝናብን ከምርት ጋር ነው የሚያገናኘው፣ ምክንያቱም የኢትዮጵያ ግብርና ዝናብ ላይ ጥገኛ ነው፣ መቶ መቶ በሚባል ሁኔታ። ከምርት አንጻር አሁን የተለመደው የዝናብ አካሄድ ነው የቀጠለው ብሎ መናገር ይቻላል? አዎ ዝናቡ በጥሩ ሁኔታ እየሄደ መሆኑን ከግብርና ጋር በቅርበት ስለምንሰራ፣ በጥሩ ሁኔታ የሄደ መሆኑን ነው የሚነግሩን፣ እያየንም ያለው እንደዛ ነው ማለት ነው። ስለዚህ ለአትክልት ለሳር ለውሃ አቅርቦቱ ለእጽዋቱ ጥሩ ዝናብ እንደሆነ ነው የምናውቅ። እንግዲህ ከሁለት ዓመት በተከታታይ ከተከታታይ ሁለት ዓመት ድርቅ በኋላ ነው ይህ ክረምት የመጣው ማለት ይቻላል። የሚቀጥለው ዓመት ሌላ የድርቅ ዓመት እንደማይሆን ተረጋግጧል ማለት ይቻላል፣ የአሁኑን የክረምት ዝናብ መነሻ በማድረግ አሁን ከነገሩኝም በመነሳት ማለት ነው። አቶ የክረምቱ ዝናብ አሁን እንደምታየው በጣም ጥሩ የሆነ የሞንሱን መባላለ አይተ እንደሆነ ዝናቡ በአንዳንድ ቦታዎች ላይ አደጋ እያደረሰ ነው። እንደ በስራ ሊሆን ጎርፍ ማለት ነው። አሁን ለምሳሌ በሱዳን ራሱ እስከ 17 ነጥብ 14 ሜትር በላይ ነው ያደገው በጣም ጎርፍ ውስጥ ነው ያሉት ማለት ነው ሱዳኖች ሱዳን አካባቢ ራሱ ወደ ሂንዲም አካባቢ የጠነከረ ሞንሱን ስላለ በእኛም በዚህ አካባቢ ስላለን ጥሩ ዝናብ እንደነበረ ነው የምናየው እስካሁን ማለት ነው። የሚቀጥለውም እንደዛ እንደሚሆን ነው የሚታየው የክረምቱ እስከ ሚወጣ ድረስ ማለት ነው። ስለዚህ ኢትዮጵያ ለሁለት ዓመታት ድርቅ ነበረ። አምና ክረምቱ፣ ዘንድሮ ደግሞ በልጉ ጥሩ አልነበረም። የዚህ ድምርም በሚሊዮኖች የሚቆጠሩ ዜጎችን የእርዳታ ጥገኛ አድርጓል። በተከታታይ ዓመት የመጣ ድርቅ ማለት ነው እና የሚቀጥለው ዓመት ግን የድርቅ ዓመት አይሆንም ብለን መደምደም እንችላለን፣ አሁን ከነገሩኝ የሜትሮሎጂ መረጃዎች በመነሳት ድርቅ ማለት የዝናብ ማድረስ እና መብለጥ ነው። አሁን ለምሳሌ ባለፈው ጊዜ በሚያስባቸው አካባቢዎች፣ በዚህ በደቡባዊ ሶማሌ፣ በጎዴ አካባቢ፣ በዋርደር፣ በዚህ በቦረና በኦሮሚያ በቆላማ አካባቢዎች፣ በዚህ በደቡብ ሕዝቦች የነበረው ራሳቸው የራሳቸው ባህሪ ያለው ማለት ነው። የራሱ ባህሪ ስላለው እጥረት ሁለት ጊዜ ባግ የተነበረባቸው አምናም አላገኙም ዘንድሮም አላገኙም እዛ አካባቢ ማለት ነው። አሁንም ዝናብ የላቸውም እዛ አካባቢ የዝናባቸው ጊዜ አይደለም ማለት ነው። እዚህ ጋር ነው ያለው አደጋ ማለት ነው። አሁንም ያለው አደጋ እዛ አካባቢ ነው። ግን ሌሎቹ አካባቢዎች ለምሳሌ በማዕከላዊ ኢትዮጵያ፣ በሰሜናዊ ኢትዮጵያ፣ በሰሜን ምስራቅ ኢትዮጵያ ይህን ያህል ችግር የለም ማለት ነው። ስለዚህ አምናም እዚህ ዓይነት የከፋ ችግር አልነበረም እዛ አካባቢዎች ማለት ነው። ታርገን የሚቀጥለው ዓመት የድርቅ ዓመት አይሆንም ማለት አንችልም ነው። አሁን ከእርስዎ የተረዳሁት ክረምቱንም ከዛ ውጭ ደግሞ በልጉንም የሚቀጥለው ነው ማለት በልግ ማየት አለብን። ድርቁ ላለመቀጠሉ ነው የሚሉኝ? አዎ ምክንያቱም ከመስከረም በኋላ መስጅ መጨረሻ በኋላ ወደ ታች ይመጣል ዝናቡ ማለት ነው። አሁን ወደ ቦረና፣ ወደ ሱማሌ፣ ወደ ኮንሶ፣ ወደ ጂንካ፣ ወደ አካባቢዎች ወደ ታች ይመጣል ማለት ዝናቡ ማለት ነው። ስለዚህ ያ ሲዚን በሌላ አካባቢ በጋድ ክረምት አካባቢ የነበሩት በጋ ሲሆን፣ በነዚ አካባቢዎች ደግሞ የዝናብ የሚያገኙበት አካባቢ ነው ማለት ነው። ስለዚህ ያንን ዝናብ ከመስከረም ጀምረን ትንበያ እናደርጋለን ማለት እዛ አካባቢ። ስለዚህ የራሳቸው ትንበያ ይኖራል ማለት ነው። ኢትዮጵያ በሙሉ አንድ ጊዜ በአንድ ጊዜ ዝናብ ያገኛል ብለን አንደመድምም ማለት ነው። እያንዳንዱ አካባቢ የራሳቸው ሲዘን አላቸው ነው፣ የተለያየ ዝናብ ወቅት አለው እያንዳንዱ አላቸው አካባቢዎች ማለት ነው አሉ ማለት ነው። ክረምት ጊዜ ዝናብ የሚያገኙ የማያገኙ አካባቢዎች አሉ ማለት ነው። ወደ ሌላ ጥያቄ ልውሰድዎት አቶ ዱላ። እንግዲህ የአሁኑ አመት ድርቅ በኢትዮጵያ ብቻ የተወሰነ አልነበረም። በሌሎችም የአካባቢው አገራት ነው የተከሰተው። ሪጂናል ነው ወይም አካባቢያዊ ነው ድርቁ ሲባልም ቆይቷል። አሁን እየሆነ ያለው ኢትዮጵያ ውስጥ ያለው የዝናብ ሁኔታ በሌሎችም ሀገሮች እየተንጸባረቀ ነው። ለምሳሌ ምስራቅ አፍሪካን ብንወስድ አሁን በድርቅ የተጠቋ አሁን ሶማሊያ ይባላል፣ ደቡብ ሱዳን፣ ኬንያ በከፊል የሚባሉ ነገሮች አሉና ዝናብ የሚያገኙት እነዚህ አካባቢዎች በሌላ ጊዜ ለምሳሌ አሁን እኛ የምናገኘው አሁን ከሰኔ እስከ መስከረም ያለው ክረምታችን እንዳለመን በከፍተኛ በሀይላንድ ደጋማ አካባቢ ማለት ነው ወደዚህ በደቡቡ ደግሞ ወደ ሶማሊያ አካባቢ ጠጉት፣ ለምሳሌ አሁን ጎረቤት ሶማሊያ፣ ኢትዮጵያ ሶማሊያ፣ የቦረናም የኬንያም ኬንያዎችም ማለት ነው፣ ኬንያዎችም፣ ኡጋንዳዎችም፣ ሌሎች አካባቢዎች የሚያገኙት በተለየ ጊዜ ነው ማለት ነው። በዚህ እኛ ክረምት በምድር ውጭ ነው የሚያገኙት ማለት ነው። እነሱ የሚያገኙት አንዱ ዝናባቸው ጥቅምት እስከ ኅዳር ነው ማለት ነው። አንዱ ዝናባቸው ሲመለስ የሚሰጣቸው ማለት ነው። ሲመጣም ደግሞ ከ የካቲት እስከ ግንቦት ነበረ ማለት ነው። በግንቦቱም እጥረት ነበረ ማለት ነው እነሱ ጋር ማለት ነው። ስለዚህ ከኒያ በጣም እኛም በዚህ በዚህ ደቡባዊ የሀገራችን ክፍልም በዚህ ምክንያት የበልጉ ዝናብ በጣም አስቸጋሪ ነበረ ማለት ነው። ስለዚህ እነሱ አካባቢ ዝናብ አልነበረም ማለት ነው። ስለዚህ ሰፊ የሆነ በአሁኑ ጊዜ እነሱ ዝናብ አያገኙም ማለት ነው። እዛ አካባቢ ግን ደቡባዊ ሱዳን ሰሜኑ ሱዳንም ዝናብ እያገኙ ናቸው። በአሁኑ ጊዜ ማለት ነው ወቅታቸው ከኢትዮጵያ ጋር ተመሳሳይ ከደጋማ አካባቢዎች ጋር ተመሳሳይነት አለው። ስለዚህ ሱዳንም እያገኘ ነው ማለት ነው። ሌሎቹ ግን እነ ኬንያን እነ ጎረቤት ሶማሊያን መጠበቅ አለብን ገና ጊዜው እስኪደርስ። መስከረም በኋላ ጀምሮ ነው ዝናብ የሚያገኝ የምንጠብቀው ማለት ነው። ስለዚህ በዛን ጊዜ ደርስ ደግሞ ትንቢያ እንሰጣለን ማለት ነው። አቶ ዱላ ሻንቆ የኢትዮጵያ ብሔራዊ ሜትሮሎጂ ኤጀንሲ ምክትል ዋና ዳይሬክተር፣ በጣም ነው አመሰግናለሁ፣ ስለ ጊዜው በጣም አመሰግናለሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። በዩናይትድ ስቴትስ ርድኤት የተመሠረተው ስለ ምግብ ዋስትና ጉዳይ አስቀድሞ የሚያስጠነቅቀው ስርዓት በደቡብ ምስራቅ ኢትዮጵያ ያለው የመራብና የተመጣጠነ ምግብ እጥረት እየተባባሰ መሄዱን አመልክቷል። በድርቅ በተጎዳው ሶማሌ ክልል ያሉት በርካታ ሰዎች የምግብ እጥረት ተደቅኖባቸዋል። ኬንያ ውስጥም የኢትዮጵያን ያህል ባይሆንም ከመጋቢት እስከ ግንቦት ወር በነበረው ጊዜ ውስጥ በቂ ዝናብ ባለመገኘቱ ደረቅና ከፊል ደረቅ በሆኑት ክልሎች ከፍተኛ የምግብ እጥረት እንደሚገጥማቸው ታውቋል። የአፍሪቃ ቀንድ ከስድስት ዓመታት በፊት በታሪክ አስከፊ ከሚባሉት ድርቆች ጋር የሚፈረጅ ድርቅ ገጥሞት ነበር። በቀጣዮቹ ዓመታትም በቂ ዝናብ ባለመገኘቱ በድርቅ ክፉኛ የተመቱት አካባቢዎች የማገገም እድል አላገኙም። ከዚያ ደግሞ አምናና አቻምና ኤልኒኖ የተባለው የአየር ንብረት ለውጥ ባስከተለው ድርቅ ምክንያት በአፍሪካ ቀንድ ባሉት ደረቅ አካባቢዎች የእርሻ ምርትና የከብት ርቢ አሽቆለቆለ፣ የምግብ ዋጋ ናረ፣ የምግብ እጥረቱ ተባባሰ፣ ከዛ ጋር በተያያዘም በሽታ ገባ። በአሁኑ ወቅት 7.8 ሚሊዮን የሚሆኑ ኢትዮጵያውያን በከባድ የምግብ እጥረት እየተሰቃዩ ናቸው። ኬንያ ላይ ደግሞ 2.6 ሚሊዮን የሚሆኑ ሰዎች ተመሳሳይ ችግር ገጥሟቸዋል። ዩናይትድ ስቴትስ ለኢትዮጵያና ለኬንያ ከ169 ሚሊዮን ዶላር በላይ የሚገመት ሰብአዊ ረድኤት እንደምታቀርብ በያዝነው ወር ያስታወቀችውም ለዚህ ነው። ዩናይትድ ስቴትስ የአስቸኳይ ጊዜ ረድኤትን ከፍ እያደረገች ነው። ዩናይትድ ስቴትስ የምትሰጠው ረድኤት በተመጣጣኝ የምግብ እጥረት የተጎዱትን ልጆች ይመግባል። ንጹህ የመጠጥ ውሃና ወሳኝ የሆነውን የሕክምና አገልግሎት ለማቅረብ ይረዳል። ይህ እርዳታ ኢትዮጵያ ውስጥ ሶስት ሚሊዮን ለሚሆኑ ሰዎች የምግብ እርዳታ ያቀርባል። ዩናይትድ ስቴትስ ኬንያ ውስጥ በድርቅ የተጎዱትን ከመርዳት አልፋ ድርቅና ግጭትን ሸሽተው ወደ ኬንያ የተሰደዱትን ስደተኞችንም ትረዳለች። ረሃብ አይደለም፣ ይሁንና ወደ ረሃብ ደረጃ እየተጠጋ ነው ብለዋል። ማት ኔምስ። ኔምስ የዩናይትድ ስቴትስ የዓለም አቀፍ ልማት አገልግሎት የምግብ ለሰላም ምክትል ስራ አስኪያጅ ናቸው። አሁን መርዳት የምንፈልገውም የምግብ እጥረቱ ወደ ረሃብ ደረጃ እንዳይደርስ ለመከላከል ነው ሲሉ ኒምስ ማስገንዘባቸውን በመግለጽ የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የማጠቃለያ ዜናዎች አለኝ። ለቆየው የእስራኤልና ፍልስጤማውያን ውዝግብ ብቸኛው የሰላም ጎዳና ሁለት ነጻ ሀገሮች መመስረት የሚለው መፍትሄ ነው ብለዋል የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተርዝ። ሁለት ነጻ ሀገሮች መመስረት የሚለውን መፍትሄ የዓለሙ ድርጅትና እኔም በግል ያጠንክረን እንደምንደግፈው በሙሉ ቁርጠኝነት መናገር እችላለሁ ሲሉ ዋና ጸሐፊው ዛሬ የተናገሩት ራማላ ከተማ ውስጥ ከፍልስጤሙ ጠቅላይ ሚኒስትር ራሚ ሐምዳላ ጋር ተገናኝተው ከተነጋገሩ በኋላ ነው። ዛሬ በአፍጋኒስታን ዋና ከተማ በካቡል አንድ አጥፍቶ ጠፊ ቦምብ ታጣቂ ጥቃት አድርሶ በትንሹ አምስት ሰዎችን ሲገድል ሌሎች ዘጠኝ አቁስሏል። በከተማዋ ከሚገኙ አንድ ባንክ ውጪ ጥቃቱ የደረሰው የአፍጋኒስታን ጦር ሠራዊት አባላትና የሌሎች ደህንነት ተቋማት ሠራተኞች ወርሃሚ ደመወዛቸውን ለመቀበል ተራ ይዘው እየተጠባበቁ ባለበት ወቅት መሆኑን የዓይን ምስክሮች ተናግረዋል። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይልሳት በየቀኑ ክምሽ 3 ሰዓት ጀምሮ በሚያስተላልፉ ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና አደሩ።